የዲደብሊው ዜና ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ ታጣቂዎች በደቡብ ኢትዮጵያ ክልል ኮንሶ ዞን የሚገኘውን የሰገን ከተማን ተቆጣጠሩ፣ የፖሊስ አባላትና ሰላማዊ ሰዎችንም ገደሉ ሲሉ ነዋሪዎች ለዶችቨለ ተናገሩ። ባለፈው ቅዳሜና እሁድ ወደ ወረዳው ዋና ከተማ ሰገን የገቡት ታጣቂዎቹ ፖሊሶችንና ሰላማዊ ሰዎችን ከገደሉ በኋላ የወረዳው አመራሮች ወደ ካራት ከተማ መሸሻቸውንም ነዋሪዎች ገልጸዋል። ከአንድ አመት በፊት የሰባት አመቷን ሄ ሄቨን አውትን አስገድዶ በመድፈርና አንቆም በመግደል ጥፋተኛ የተባለው ጌትነት ባዬ ላይ ፍርድ ቤት ያስተላለፈውን የ25 ዓመት የእስር ፍርድ በመቃወም በበይነ መረብ ፊርማቸውን ያኖሩ ሰዎች ቁጥር ዛሬ ከ240 ሺህ መብለጡ ተገልጿል። ፈራሚዎቹ ለህፃኗ ፍትህ እንዲሰጣት በመጠየቋ ማስፈራሪያ ይደርስባታል ላሏት ለሄቨን እናት ጠንካራ ህጋዊ ጥበቃ እንዲደረግላትም ጠይቀዋል። ኬንያ ውስጥ በርካታ ሰዎችን በተከታታይ በመግደል ተጠርጥሮ ከአንድ ወር በፊት ታሰረውን ኮሊን ጁማይሲን ጨምሮ ሌሎች አስራ ሁለት እስረኞች ኬንያ ዋና ከተማ ናይሮቢ ከሚገኝ ፖሊስ ጣቢያ እንዲያመልጡ በመርዳት የተከሰሱ አምስት የኬንያ ፖሊሶች ዛሬ ፍርድ ቤት ቀረቡ። በፖሊስ ዘገባ መሰረት በግድያው ከተጠረጠረው ኬንያዊ በተጨማሪ ከእስር ያመለጡት አስራ ሁለቱ ኤርትራውያን ናቸው። ዜናው በዝርዝር ይህ የታጠቁ ቡድኖች በደቡብ ኢትዮጵያ ክልል ኮንሶ ዞን የሚገኘውን የሰገን ከተማን መቆጣጠራቸውን ነዋሪዎች ተናገሩ። ባለፈው ቅዳሜና እሁድ ወደ ወረዳው ዋና ከተማ ሰገን የገቡት ታጣቂዎቹ ሰባት የወረዳው ፖሊስ አባላትን ጨምሮ አስራ ሁለት ሰዎች መግደላቸውን ለዶይቼ ቨለ ተናግረዋል። የወረዳው አመራሮች ወደ ካራት ከተማ መሸሻቸውንም ነዋሪዎች ገልጸዋል። አንድ የከተማው ነዋሪ እንዳሉት አካባቢው እስከ ዛሬ ረፋ ድረስ በታጣቂዎች ቁጥጥር ስር ነው። ያንስ ከፖሊስ አባት ሰው ሞት ማህበረሰቡም እንደዚሁ አንድ እስከ አንድ አምስት ስድስት የመሆን ሰው ሞቷል። እንግዲህ ከመድረክ ጀምሮ መሳሪያዎች ናቸው እንግዲህ የተተኩሶ የሰው ልጅ ህይወት የቀጠፈው እንጂ እንደዚህ ትናንሽ አይደለም። የከተማ ሀይል ያው እንግዲህ የጸጥታ አካል የሉም እንግዲህ ህብረተሰቡም ወረዴ ያለው ግጭት ውስጡ ያለው ማንኛው የጸጥታ አካል የለም፣ ባዶ ነው ማህበረሰቡ አሁን፣ መንግስት አልባ ነው ማለት ይቻላል። ሌላ የከተማዋ ነዋሪ በአሁኑ ወቅት ከታጣቂዎቹ በስተቀር በአካባቢው የመንግስት ጸጥታ አስከባሪዎችም ሆኑ በስራ ላይ የሚገኙ የመንግስት ተቋማት የሉም፣ ሲሉ ለዶችቨለ ተናግረዋል። ዶችቨለ ስለ ጥቃቱ ያነጋገራቸው የኮንሶ ዞን መንግስት ኮሚኒኬሽን መምሪያ ኃላፊ አቶ ሰራዊት ዲባባ ቁጥሩን ባይናገሩም በከተማው በተፈጸመ ጥቃት የፖሊስ አባላትና ሲቪሎች መገደላቸውን አረጋግጠዋል። እሳቸው እንዳሉት ግድያው አሰቃቂ ነው። አኛ ፖሊስ አባላትን ገድለዋል። ሲቪል የከተማ ነዋሪዎች በኋላ እንደዚሁ ገድለዋል ለዚም አሰቃቂ በሆነ ሁኔታ ነው የበደሉት። ይህ ንብረትም እንደዚሁ የመንግስት ተቋማትንም በማውደም እንዲሁም በመዝረፍ ተሽከርካሪም ጭምር ዘርፎ ድርጊት ነው የፈጸሙት። ከተማዋ በጣም በዚህ በጸረ ሰላም ኃይሉ ተወራለች። አቀጠናውን እንዳለ በተኩስ ሩምታ ነው እየረበሹ ያሉት። ስለዚህ በአካባቢው ላይ የሚባል ሰላም ባይታይበት ደረጃ ላይ ነው ያለነው። አቶ ሰራዊት አካባቢውን ለማረጋጋት ጥረት እየተደረገ ነውም ብለዋል። ፖሊሶቹ የተገደሉት ቅዳሜና እሁድ ከታጣቂዎቹ ጋር በተደረገ የተኩስ ልውውጥ ሲሆን የነዋሪዎቹ ህይወት ያለፈው በተኩስ ልውውጡ መሃል በተባራሪ ጥይት ተመተው እንደነበርም ተገልጿል። በአካባቢው የተደራጁ ቡድኖች የሰገን ዙሪያ ወረዳን ከኮንሶ ዞን በመነጠል የራሳቸውን አስተዳደር ለመመስረት እንደሚንቀሳቀሱ ሸዋንግዛ ወጋየው ከሐዋሳ ዘግበዋል። ዝርዝሩ በዜና መጽሔት ይቀርባል። የትግራይ ክልል ኃይሎች ከማንኛውም የፖለቲካ ኃይልና ውገና ገለልተኛ ሆነው እንደሚቀጥሉ የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንትና የክልሉ የጸጥታ ኃይሎች አዛዥ ጀነራል ታደሰ ወረዳ አስታወቁ። ጀነራል ታደሰ የትግራይ ክልል ፖለቲካዊ አለመግባባት ወደ ተለየ ሁኔታ እንዳይሸጋገር ወይም የሰላምና ጸጥታ ችግር እንዳይፈጠር የሚመሩት ኃይል በገለልተኝነትና በጥንቃቄ እየሰራ ነው ሲሉም ተናግረዋል። ለክልሉ መገናኛ ብዙሃን በወቅታዊ ጉዳዮች ላይ ጀነራል ታደሰ ዛሬ በሰጡት ማብራሪያ በትግራይ ፖለቲካዊ ውጥረት መንገሱን አንስተው፣ የትግራይ ክልል የጸጥታ ኃይሎች ግን የማንም ወገን ደጋፊ ሳይሆኑ ገለልተኛ ሆነው ይቀጥላሉ ብለዋል። ጀነራል ታደሰ እንዳሉት በትግራይ ፖለቲካዊ እንቅስቃሴ የውጭ ኃይል ተጽዕኖም ይሁን ጣልቃ ገብነት ተቀባይነት የለውም። ፖለቲካዊ ትግራይ ብዝኾነ መገዲ ክወድቕ የውሉን ብዝኾነ መገዲ የትግራይ ፖለቲካ ችግሮች ሊፈጥሩበት ይችላል። ፈጽሞ ግን መውደቅ የለበትም። ይህ እንዳይሆን ምቹ ሁኔታ መፍጠር መቻል አለብን። የትግራይ ፖለቲካ ዘዋሪ እዚህ ትግራይ ውስጥ መሆን አለበት። የውጭ ዘዋሪ አያስፈልገውም። የውጭ ጫና ያነሰ ማድረግ እና ዋናው ጉዳይ ተጋሩ ተዋናዮች መሆን እንዳለባቸው ነው የምናምነው። ይህ እንዲሆን የተቻለው ሁሉ እናደርጋለን። የተለያየ የፖለቲካ አቋም ያለውም ይህ ግንዛቤ ውስጥ ማስገባት አለበት። በትግራይ በማዕድናት ምዝበራ፣ ብረታብረት ዝርፊያና ሌሎች ወንጀሎች የተጠረጠሩ አካላትን እየለዩ ለህግ ማቅረብ እንደሚቀጥል ጀነራል ታደሰ ማስታወቃቸውንም ሚሊዮን ኃይለ ስላሴ ከመቀሌ ዘግቧል። የዚህኛውም ዝርዝር በዜና መጽሔት ይቀርባል። በሰባት ዓመቷ ሄቨን አውት ላይ ከአንድ ዓመት በፊት የተፈጸመው አረመኒያዊ አስገድዶ መድፈርና ግድያ በመላው ኢትዮጵያ የቀሰቀሰው ቁጣ አሁንም አልበረደም። ብዙዎች ህፃን ሄቨንን በአሰቃቂ ሁኔታ የገደላት ወንጀለኛ የተላለፈበት ብይን ከድርጊቱ ጋር የማይመጣጠን ነው ይላሉ። ሄቨንን አስገድዶ የደፈረውና አንቆም በመግደል ጥፋተኛ የተባለው ጌትነት ባዬ ላይ ፍርድ ቤት ያስተላለፈውን የ25 ዓመት የእስር ፍርድ በመቃወም በበይነ መረብ ፊርማቸውን ያኖሩ ሰዎች ቁጥር ዛሬ ከ240 በላይ መድረሱ ተገልጿል። ፈራሚዎቹ ለህፃኗ ፍትህ እንዲሰጣት በመጠየቋ ማስፈራሪያ ይደርስባታል ላሏት ለሄቨንና እናት ጠንካራ ህጋዊ ጥበቃ እንዲደረግላትም ጠይቀዋል። የኢትዮጵያ የሴቶችና የማህበራዊ ጉዳዮች ሚኒስትር ኤርጎጌ ተስፋዬ መስሪያ ቤታቸው ከፍትህ አካላት ጋር በመሆን ጉዳዩን እንደሚከታተል በፌስቡክ ገጻቸው ማስታወቃቸው ተዘግቧል። ባለፈው ዓመት ባህር ዳር ውስጥ ወንጀሉን በመፈጸም በፍርድ ቤት ጥፋተኛ የተባለው ጌትነት ይግባኝ ለማለት ማቀዱን የሀገር ውስጥ መገናኛ ብዙኃን ዘግበዋል። ይህ ዶችቨለ ዲ ደብልዩ ነው። ኬንያ ውስጥ በርካታ ሰዎችን በተከታታይ በመግደል ተጠርጥሮ ከአንድ ወር በፊት የታሰረውን ኮሊን ጁማይሲን ጨምሮ ሌሎች 12 እስረኞች በኬንያ ዋና ከተማ ናይሮቢ ከሚገኝ ፖሊስ ጣቢያ እንዲያመልጡ በመርዳት የተከሰሱ አምስት የኬንያ ፖሊሶች ዛሬ ፍርድ ቤት ቀረቡ። በፖሊስ ዘገባ መሰረት በግድያ ከተጠረጠረው ኬንያዊው በተጨማሪ ከእስር ያመለጡት አስራ ሁለቱ ኤርትራውያን ናቸው። አቃቢ ሕግ ማክሰኞ እለት እስር ቤቱ ሲጣስ ጥበቃ ላይ የነበሩት ፖሊሶች በቁጥጥር ስር እንዲውሉና የፖሊስ መኮንኖቹም ምርመራውን እንዲያጠናቅቁ የሁለት ሳምንታት ጊዜ እንዲሰጣቸው ፍርድ ቤቱን ጠይቋል። ከእስር ቤት ካመለጡት ውስጥ ቢያንስ ስድስት ሴቶችን ገድሎ የተቆራረጠ አስከሬናቸውን በፕላስቲክ ጠቅሎ ቆሻሻ መጠያ ስፍራ ጥሏል በሚል ባለፈው ወር የታሰረው ኮሊን ጁማይሴ ባለቤቱን ጨምሮ 42 ሴቶችን በተመሳሳይ መንገድ መግደሉን አምኗል። ጠበቃው ግለሰቡ ድርጊቱን ያመነው ቁም ስቃይ ስለደረሰበት ነው ሲሉ ለፍርድ ቤት ተናግረው ነበረ። ምንም አይነት በደል አልተፈጸመበትም ያለው አቃቤ ህግ ክሱን ውድቅ አድርጎታል ከእስር ስላመለጡ ሰዎች የተካሄዱ የመጀመሪያ ደረጃ ምርመራዎች እስረኞቹ እንዲያመልጡ ውስጥ አዋቂዎች እንደረዷቸው አሳይቷል ሲል ፖሊስ ትናንት ባወጣው መግለጫ አስታውቋል። የብሪታንያ መንግስት በፍጥነት በመስፋፋት ላይ ያለውን የፈንጣጣ በሽታን ስርጭት ለመከላከል የ3.1 ሚሊዮን ፓውንድ ወይም የ4 ሚሊዮን 40 ሺህ ዶላር እርዳታ ለመስጠት ቃል ገባ። በሽታው በተስፋፋበት በኮንጎ ዲሞክራሲያዊት ሪፐብሊክ የሚገኘውን ብሔራዊ የባዮ ሜዲካል የምርመራ ተቋምን ዛሬ የጎበኙት የብሪታንያ የአፍሪቃ ጉዳዮች ሚኒስትር ሬይ ኮሊንስ እንደተናገሩት ከዚህ ቀደም የዝንጀሮ ፈንጣጣ በመባል ይታወቅ የነበረውን የዚህን በሽታ ስርጭት ለመግታት ቃል የተገባው ይህ እርዳታ ሁላችንንም ይጠቅማል ብለዋል። የዓለም የጤና ድርጅት እንደሚለው በጎርጎሮሳዊ 2024 በኮንጎ ዴሞክራሲያዊት ሪፐብሊክ 15 ሺህ የሚደርሱ ሰዎች በበሽታው መያዛቸው በሐኪም ሲረጋገጥ ከ500 በላይ ደግሞ መሞታቸው ተዘግቧል። ከዚህ በተጨማሪም ድርጅቱ ባለፉት ሰባት ወራት በሀገሪቱ ከ2770 በላይ ሰዎች በኮሌራ መያዛቸውንም እንደደረሰበት አስታውቋል። በተመሳሳይ ደረጃም ኮሌራ በኢትዮጵያ፣ በዛምቢያ ና ዚምባብዌ እንዳለም ገልጿል። የዓለም የጤና ድርጅት በኮንጎ ዴሞክራሲያዊት ሪፐብሊክ የተሰራጨውን ፈንጣጣ ባለፈው ሳምንት አሳሳቢ ብሎታል። እስራኤል ዛሬ ሊባኖስ ውስጥ ባካሄደችው የአየር ድብደባ አንድ የፋታህ ወታደራዊ ክንፍ ከፍተኛ ተዋጊን ገደለች። ይህ የአየር ድብደባ ከፍልስጤማውያን ንቅናቄ በኩል እስራኤል በአካባቢው ጦርነት ለመጫር እየሞከረች ነው የሚል ክስ አስነስቶባታል። እስራኤል እንዳለችው ጥቃቱ ያነጣጠረው የፋታህ ታጣቂ ክንፍ የሊባኖስ ቅርንጫፍን የሚመራው የሙኒር ማቅዳህ ወንድም ላይ ነው። እስራኤል ወንድማማቾቹን በዮርዳኖስ ወንዝ ምዕራባዊ ዳርቻ ጥቃት እንዲፈጸም በመምራትና የጦር መሳሪያዎችን በሕገወጥ መንገድ በማሻገርና ከኢራን አብዮታዊ ዘብ ጋር በመተባበር ከሳቸዋለች። ይሂዶች በለ ዲ ደብልዩ ነው። ከዶች በለ ዜናውን ለማብቃት እንሆ ዋና ዋና እርሶቹን በድጋሚ ታጣቂዎች በደቡብ ኢትዮጵያ ክልል ኮንሶ ዞን የሚገኘውን የሰገን ከተማን ተቆጣጠሩ፣ የፖሊስ አባላትና ሰላማዊ ሰዎችንም ገደሉ ሲሉ ነዋሪዎች ለዶችቨለ ተናገሩ። ከአንድ ዓመት በፊት የሰባት ዓመትዋን ሄቨን አዎትን አስገድዶ በመድፈርና አንቆም በመግደል ጥፋተኛ የተባለው ጌትነት ባዬ ላይ ፍርድ ቤት ያስተላለፈውን የ25 ዓመት የእስር ፍርድ በመቃወም በበይነ መረብ ፊርማቸውን ያኖሩ ሰዎች ቁጥር ዛሬ ከ240 ሺ በላይ መድረሱ ተገለጸ። ኬንያ ውስጥ በርካታ ሰዎችን በተከታታይ በመግደል ተጠርጥሮ ከአንድ ወር በፊት የታሰረውን ኮሊን ጁማይሲን ጨምሮ ሌሎች 12 እስረኞች ኬንያ ዋና ከተማ ናይሮቢ ከሚገኝ ፖሊስ ጣቢያ እንዲያመልጡ በመርዳት የተከሰሱ አምስት የኬንያ ፖሊሶች ዛሬ ፍርድ ቤት ቀረቡ። ካመለጡት እስረኞች አስራ ሁለቱ ኤርትራውያን ናቸው። ዜናው በዚሁ አበቃ።